ሪፖርቱ የወጣው 79ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ ላይ ከመጀመሩ አስቀድሞ ነው። በመንግስታቱ ድርጅት ዋናው የኤች አይቪ ኤድስ ጉዳይ ቢሮ ዩኤን ኤድስ ዋና ስራ አስኪያጅ ዊኒ ቢያንዩማ አፍሪካ እንደ አውሮፓውያን የዘመን አቆጣጠር በ2030 ኤድስን ማስወገድ ትችል ዘንድ አለም አቀፉ ማህበረሰብ ተጨማሪ ገንዘብ እንዲመድብ ሲሉ ጠይቀዋል። ከዓለም ከየትኛውም አካባቢ የሚበዛው በኤች አይ ቪ የተጋለጠ ሰው ያለው አፍሪካ ውስጥ መሆኑን የዓለሙ የኤድስ ቢሮ ዋና ስራ አስኪያጅ አንስተዋል። በዓለም ዙሪያ ከኤች አይ ቪ ጋር ከሚኖሩት አርባ ሚሊዮን ሰዎች ውስጥ ወደ ሀያ ስድስት ሚሊዮን የሚሆኑቱ ያሉት አፍሪካ ውስጥ መሆኑን ባለሥልጣኗ ጠቅሰው አህጉሪቱ በእዳ ጫና ተወጥራለች ብለዋል። የዩኤንኤድስ የህዝብ ግንኙነት ተጠሪ ሮበርት ሺቫምቡ ባለፈው አርብ ለቪኦኤ የሚከተለውን ማብራሪያ ሰጥተውበታል። ይህ አዲስ ሪፖርት ከሰሃራ በታች ያሉ የአፍሪካ ሀገሮች መንግስታት ያለባቸው ዕዳ እያሻቀበ በመሄዱ ለጤና መርሃ ግብሮችና አጣዳፊ የሆኑ የጸረ ኤች አይ ቪ አገልግሎቶች የሚያውሉት ይህ ነው የሚባል ገንዘብ እንዳይኖራቸው እያደረገ ነው። ይህ ቀውስ የህዝብ ጤና አደጋ የሆነው ኤድስን ለማስወገድ የሚደረጉትን እርምጃዎች እያስተጓጎለ ወይም አደጋ ላይ እየጣለ ነው። አስከትለውም የዩኤን ኤድስ ቃል አቀባዩ ሀገሮች በእዳ ክፍያ ምክንያት ለህዝቦቻቸው የጤና ጥበቃ ችግሮች በወጉ መድረስ ሲያቅታቸው የዓለም የጤና ደህንነት አደጋ ላይ ይወድቃል ብሎ የመንግስታቱ ድርጅት እንደሚያምን አስረድተዋል። በአንድ በኩል ለተቆለለባት ከፍተኛ እዳ መላ በመፈለግ በሌላ በኩል የኤችአይቪ ስርጭትን ለመቀነስ በመታገል ላይ ካሉት የአፍሪካ ሀገሮች መካከል አንዷ ዚምባብዌ ናት። ባለፈው ሳምንት አርብ የዚምባብዌ ፓርላማ አፈ ጉባኤ ጄከብ ሙዲንዳ ባደረጉት ንግግር ዚምባብዌ እንደ አውሮፓውያን የዘመን አቆጣጠር በ1999 በቀዳሚነት ከግለሰቦች ገቢ ሶስት ከመቶ የኤድስ ታክስ ከአትራፊ አሰሪዎች ደግሞ ሶስት ከመቶ ታክስ መሰብሰብ በመጀመር ኤች አይ ቪ ኤድስን በመታገል እርምጃዎችን አስመዝግባለች ብለዋል። በአብዛኛው ከውጭ የሚመጣው የ387 ሚሊዮን ዶላር በጀት በቂ ባለመሆኑ ወደ ግብር ማስከፈሉ መሄድ አስፈላጊ ሆኖ መገኘቱን ነው የምክር ቤቱ አፈ ጉባኤ ያስረዱት። ሀብት እንፍጠር ካለን ሀብት ከማዕድን ሀብታችንም ጭምር ሌላ ሀብት እየፈጠርን ከሄድን የታክስ ክፍያ መሠረታችን እየሰፋ ይሄዳል። የታክስ ክፍያ መሠረታችን እየሰፋ ሲሄድ እንደ ምክር ቤት ጠንከር ያለ በጀት ለመመደብ ያስችለናል። በእርዳታ የሚመጣው ይዘገይ ይሆናል እንጂ እየቀነሰ መሄዱ የማይቀር ነው። አሁን ባለው ደረጃ ዚምባብዌ ብሔራዊ የጸረ ኤድስ ስትራቴጂያዊ መርሃ ግብሯን ተግባራዊ ለማድረግ የሚያስፈልጋት ወደ 500 ሚሊዮን ዶላር የሚጠጋ በጀት አይሟላም። በተለይም የጸረ ኤችአይቪ መድኃኒት ተጠቃሚ ሰዎች ቁጥር ከአንድ ሚሊዮን የሚበልጡ በሆኑበት ሁኔታ ግባችንን ለማሳካት አይቻለንም ብለዋል። የሆነ ሆኖ የፓርላማው አፈ ጉባኤ በአፍሪካ የልማት ባንክ መሰረት 17.5 ቢሊዮን ዶላር እዳ የሚያናጥርባት ዚምባብዌ ለጸረ ኤች አይ ቪ ኤድስ መርሃ ግብሮቿ የምታውለው ወጪ እንዲጓደል ካደረጉት ምክንያቶች አንዱ የእዳ ክፍያው ጉዳይ ይሆን እንደሆነ በግልጽ ለመናገር ፈቃደኛ ሳይሆኑ ቀርተዋል። ዚምባብዌ እንደ ዓለም አቀፍ የገንዘብ ድርጅትና የዓለም ባንክ ከመሳሰሉ ተቋማት ብድር ማግኘት ትጀምር ዘንድ የሚከፈልባትን የእዳ ክፍያ ለማሳካት ትግል ላይ ነው ያለችው። የተባበሩት መንግስታት ድርጅት የኤድስ ቢሮ ቃል አቀባዩ ሮበርት ሺቫምቡ በድጋሚ የሚሉት አላቸው። ለኤች አይቪ ምላሾችና ኤድስን ለማስወገድ የሚያስፈልገውን ወጪ ሙሉ በሙሉ ለመመደብ አገሮች ያለባቸው ዕዳ በአስቸኳይ መቀነስና ከሀገር ውስጥ ገንዘብ ለመመደብ የሚደረገው ጥረት መጠናከር አለበት። የዓለም መሪዎች እንደ ኤሮፓ አቆጣጠር በ2030 ኤድስን እንደ ሕዝብ የጤና አደጋ ለማስወገድ የተያዘውን ግብ እውን ለማድረግ በዓለም ዙሪያ የተገኙ ስኬቶች በገንዘብ እጥረት ምክንያት እንዲደናቀፉ ሊፈቅዱ አይገባም። በዚህ ሳምንት በተከፈተው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የድርጅቱ የኤድስ ቢሮ ዩኤንኤድስ አጉልቶ ሊያሰምርበት የሚፈልገው መልእክት ይህ ነው።